ፕሬዚዳንት ጆ ባይደን ትናንት በቴሌቪዥን ባደረጉት መግለጫቸው ዩናይትድ ስቴትስ እስከ መጪው መስከረም አንድ እንደ አውሮፓውያን አቆጣጠር 2500 የሚሆኑትን ወታደሮቿን ከአፍጋኒስታን እንደምታስወጣ ይፋ አድርገዋል። ይህ ቀነ ገደብ ባለፈው ዓመት የትረምፕ አስተዳደር እና የታሊባን መሪዎች ከተስማሙበት ከግንቦት አንዱ ለወራት ያህል ዘግይቶ የሚፈጸም መሆኑን የተነገረው የአሜሪካ ድምፅ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ ያሰናዳችውን ዘገባ ደረጀ ደስታ ያቀርበዋል። ከ20 ዓመታት በኋላ ወደ ትሪሊየን ዶላሮች ካወጣችበት ከ2300 አሜሪካውያንን ሕይወት ካጣችበትና በ10000 ሰዎች የሚቆጠሩ የአፍጋን ዜጎች ሕይወታቸውን ከተነጠቁበት በኋላ ዩናይትድ ስቴትስ አሁን ይበቃል እያለች ነው and Al Qaeda is degraded in Iraq and Afghanistan. And it's time to end the forever war. ነው ግልጽ ግብ ነው ግባችንን አሳክተናል ቢላደን ሞቷል አልቃይዳ በኢራቅና አፍጋኒስታን ውስጥ ተመናምነዋል። ስለዚህ ይህ የሁል ጊዜ ጦርነት ማቆሚያው ጊዜ ነው። እንደ ኤሮፓ አቆጣጠር መስከረም 11 2001 ላይ የአልኬዳ አሸባሪ ቡድን አባላት በዩናይትድ ስቴትስ ላይ ያደረሱትን ጥቃት ተከትሎ በዚያ የተጠለሉትን አሸባሪዎች ለማደን አፍጋኒስታንን የወረረችው አሜሪካ 2500 የሚሆኑ ወታደሮቿን ጨርሳ እንደምታወጣ ባይደን ተናግረዋል። የትራምፕ አስተዳደር ከታሊባን መሪዎች ጋር የነበረው ስምምነት ወታደሮቹን ለማስወጣት የታሰበው ግንቦት አንድ ላይ ሲሆን በአጸፋው አፍጋኒስታንን የተቆጣጠሩት የእስልምና አክራሪዎቹ የታሊባን መሪዎች ከአልኬዳ ጋር የነበራቸውን ግንኙነት ለማቋረጥ ተስማምተዋል። ፕሬዚደንት ባይደን አፍጋኒስታንን ያለምንም ቅድመ ሁኔታ ለቀው መውጣት እንደሚፈልጉ ተናግረዋል። ያንኑ አይነት ጦርነት እያካሄዱ የተለየ ውጤት መጠበቅ አያስፈልግም ባይ ናቸው። አንዳንድ የሪፐብሊካን አባላት ታሊባኖች ቀጠናውን መልሰው የሚቆጣጠሩት ሲሆን ይህም የአፍጋኒስታንና የአሜሪካን ግንኙነት ይጎ Graham, and President Biden, unfortunately, has chosen the highest risk option available, which is to leave no matter what. President Biden, ምንም ይሁን ምን ከዩናይትድ ስቴትስ ጋር በመቀናጀት የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ወደ አስር ሺህ የሚደርሱ ወታደሮቹን ግንቦት አንድ ቀን ከአፍጋኒስታን እንደሚያወጣ በትናንትና እለት አስታውቋል። ፕሬዝደንት ባይደን እሳቸውና አጋራቸው ወደ ሦስት መቶ ሺህ የሚደርሱ ተጨማሪ የአፍጋን ወታደሮችን እንደሚያሰለጥኑና የሰብአዊ እርዳታና በዲፕሎማሲያዊ በኩልም እንደሚያግዟቸው ተናግረዋል። ባይደን ጦራቸውን ከግንቦት ይልቅ በመስከረም ወር እንደሚያስወጡ የሰጡትን መግለጫ ተከትሎ ታሊባን ባወጣው መግለጫ ትልቅ ሁከትን ሊነሳና የአፍጋን መንግስት ሊፈረካከስ ይችላል ሲል አስጠንቅቋል። ፕሬዚደንት ባይደን መግለጫውን ከሰጡ በኋላ በአርሊንግተን ቨርጂኒያ በሚገኘው ብሔራዊ የጀግኖች መካነ መቃብር ላይ በመገኘት በጦርነቱ የተሰዉትን አሜሪካውያን ወታደሮችን አስበዋል።